በዚህ ሳምንት ውስጥ ባስደመጥናችሁ አንድ ዘገባ ሳዑዲ አረቢያ ውስጥ በየእስር ቤቱ በብዙ የሚሰቃዩና የሚንገላቱ ኢትዮጵያውያንን ድምፆች አቅርበንላችኋል። አስታዬ አሳየ ይባላለሁ። የት ነው የሚገኙት? አሁን አሁን በጂዛን ከተማ የሚባል እስር ቤት ነው የሚገኙ። እስቲ እስር ቤቱ ምን ይመስላል? ረ እስር ቤቱ በጣም በጣም አስቸጋሪ እስር ቤት ነው። ዘርነት ያለው እስር ቤት ነው። ሃይማኖት የሚለይ እስር ቤት ነው። ባህር ደንበር ነው ያለ ነው። ሙቀት አለ። የሆነ ቆሻሻ ነገር ነው። ስዳቱም የለውም። አሁን የኛ አምባሲም አንድ አምባሲም በየአገር አምባሲ ይመጣል። የኛ አምባሲ ምንም አይመጣም። እንዴት ነው ለመሆኑ ወደ እስር ቤት ሄዳችሁት፣ እንዴት ነው የታሰራችሁት? በቃ ከሀገር የመጣ ደንበር ላይ ይዞን ማለት ነው። አሽሽ ታውቃላችሁ ብለው አስሮን በመኪና ጎትቶን በብረት ጠውዶ ማለት ነው። ከአሽን አውጡ እያሉ ራሳቸው እየሰሩ እኛ አሽ ይላሉ። አሁን እኛ አሽን ምንም አላውቅም፣ ምንም አላውቅም። ከሀገር የመጣ ነው አውጡ እያሉን በዱላ እየደበደቡን በብረትም በመኪና የተሳፈ ስንት እጃቸው የተቆረጡ ስንት በብረት የተሞቱ ነው ያሉ። ስንት ናቸው ያላችሁት? እዚህ አንድ ላይ ያለን አንድ አምስት ሞተ ሰባ እንሆናለን። ከኢትዮጵያ ሁላችሁም ያላችሁት? አሁ ሁላችን ከኢትዮጵያ ሁን። አፋር አለ፣ ኦሮሞ አለ፣ ትግራይ አለ፣ አማራ አለ። በየት በኩል ነው ስትገቡ የያዟችሁ? እኛ በየመን ነው የመጣ ነው። መጀመሪያ ከባህር ነው የመጣ ነው። እሺ ከባህር ይሄ ችግር ባህር አግኝተን ማለት ነው። ጀንበር ላይ ስንመጣም የሁሉ ችግር አግኝተን እዚህ ስርበታ ከአስራ አምስት ዓመት በላይ የተፈረደ ነው በብዛት ማለት ነው። ቤት በኩል ነው የገባችሁት? ወደዛ በሶማል እንመጣ ነው። እና የመንገብታችሁ ከመን አቋርጣችሁ ወደ ሳዑዲ አረቢያ ዘለቃችሁ። በጅቡቲም የመጣለ በሶማሊም የመጣለ በብዙ ማለት ነው። ከዛ ደንበር ላይ የሱዲ ደንበር ስንገባ ማለት ነው እሺ ደንበር ላይ እዛ ጠብቆን፣ በቃ ሀሺሽ ታውቃላችሁ አምጡ እያሉ በመኪና ስንት እጃቸው የተቆረጡ ስንት እግራቸው የተሰበሩት አሉ። ብዙ ነገር የተጠቀሰ ነገር አለ። ምን ማለት ነው እጃቸውን የተቆረጡ ማለት? በመኪና እያሳቡ ሀሺሽን አምጡ ነው፣ በቃ ሌላ ምንም ያለ ነው። እና እጃቸው ገነጠላል ማለት ነው። አዎ ተገንጡ፣ ስንት ተገንጡ፣ ስንት እግራቸው ተቆርጠ ይኖራል እዚህ ስንት የሞተው ማለት ነው። የሞተው ተውና እኛ በአይናችን እዚህ ከእኛ ከእኛ ጋር ያለን እያለቀስን የምናገርን ማለት ነው። ስንት ጊዜ ሆናችሁ እስር ቤት ከገባችሁ? ከአራት ዓመት እኔ አሁን አንድ ዓመት ሰባት ወር አድርጋለሁ። ምንም ምንም መንግስትም አይጠይቀኝም ማንም ማንም የሚጠይቀኝ ነገር የለም። እስር ቤት ውስጥ አዎ፣ ከዛ በላይ እየዘለቀ ሰው አለ። ከዛ በላይ የቆየ አለ። አራት ዓመት አምስት ዓመት አሉ። ማንም ማንም ማያውቃቸው ማለት እና፣ እንዴት ነው እዛ እስር ቤት ውስጥ ያላችሁት? በጣም አስቸጋሪ እስር ቤት ያለ ነው። ተባበሩ እናንተ ወንድማችን፣ አኒኛ ምንድን ነው የሚያደርጓችሁ እስር ቤት ውስጥ? አለ በቀን በቀን አምሳ ዱላ አለ። በቀን ማለ ምን ማለት ነው? በቀን አምሳ ዱላ ማለት ዱላው በቃ ትእዛዝ ነው። በቃ የራሳቸው ትእዛዝ የያዙት ነው የሃይማኖቱ ፍርዱ ማለት ነው። እሺ ከአራት ሺህ በላይ ነው ፍርዱ የዱላው ማለት ነው። እሺ የአራት ሺህ ካልጨረስክ፣ እሺ ምንም ምንም ሞቶ ሺ ቅራማ ደግሞ አምስት ሚ የሆነ ግማሽ ሚሊዮን ማለት ነው በእኛ በብር ማለት ነው። እሺ ግማሽ ሚሊዮን ብር ደግሞ የሚከፈላለህ የተቀጣ ነው ማለት ነው። ከየት አምጥታችሁ ትከፍላላችሁ? ምንም አናቅም። በግድ ማለት ነው። እጃችን ስበው ያሰሩ ምናል ምን እንደሆነ አናቅመኛል። እንዴት ነው ይሄ የዱላው ነገር? እስ እሱን እስቲ እንገሩኝ። ያ ልብሱ ታዋልቃለህ አንድ ልብስ ብቻ ነው የምታደርገው። ቀላልም ትሁን ወፍራም ትሁን በቃ በዛ መምታት ነው በየቀኑ አዎ በቃ እኔ ጓደኛልና አነጋገሮ የለው። ጤና ይስጥልኝ፣ ጤና ይስጥልኝ። ማልበል ለምለም ተክለሃይማኖት እባላለሁ። እዚህ አብዛኛው እስር ቤት ውስጥ የሚገኙ ሰዎች የመጡት እየጎሰሱት እያሳቃዩት ያው ዝም ብለው ከሞትለት እስከ አስራ አምስት እስከ ሀያ እስከ ሀያ አምስት የተፈረደ ሰው አለ እዚህ ምን አስራ አምስት ሀያ ምን የተፈ- ፍርድ የተቀመጠበት ምንድን ነው እስራት አዎ እስር ለምን እኛ ምን ታውቃለህ በቃ ከአስራ አምስት እስከ ሀያ አምስት ነው ፍርዱ እዚህ ያለው። እኔ ርግጥ ህጋውን እዚህ ሁኜ ይኖር ነበር ገባ። እሺ እኔ ያለ ምንም ነገር ሶስት አመት ታሰርኩት። በሶስት አመት ነጻ አለኝ ፍርድ ቤቱ። እሺ ያው ነጻ ከተባልኩት አምስት ወሬ ነው ማለት ነው። ምንም ግን ሊያስወጡኝ አልቻሉም። እዚህ ያለው ጠቅላላ ግን ከይዞው በቃ ካስገቡት ዝምብሎ ጠርቶ ቤት ፍርድ ዝምብሎ እንደመሰላቸው እያስቀመጡለት ፍርድ ያው የታሰረ ሰው ነው እዚህ ያለው ቅጣት ደግሞ ያው ዱላው ደግሞ ከአምስት መቶ በላይ ዱላ ይቀመጥበታል። አሁን ግን ዋናው ነገሩ ችግር ያለን እዚህ እኛ አምባሲ አለን። የኢትዮጵያ አምባሲ ይባላል አምባሲ አሁን እኔ አድራሻ አለኝ እዛ ስንደውል ጊዜ ጭራሽ እዛ መጡት የሚያነጋገረን ሰው የለን። እንጂ እኮ ሌሎች እስረኞችም እኮ ሌላ ብሄር የናነች አሉ፣ ምስሮች አሉ የተለያዩ። ግን አብዛኛው ባልሆንን በወንጀል የታሰሩ ናቸው እንጂ እዚህ ዝም ብሎ በቃ ያለ ምንም አይነት ጥፋት የታሰረ ያለው አበሻ ብቻ ነ። እዛ አጠገቡ ድብደባ የተፈረደበት በየቀኑ የሚደበደብ ሰው አለ። አሁን ጠቅላላ እዚህ ጋር አሉ መዐት ናቸው። ኔ በምን ምክንያት ነው እርስዎ እስር ቤት የገቡት? እኔ በአደንዛዥ ተጠርጥሬ ነው። ስንት ጊዜ ሆኖት ተገቡ እኔ አንድ አራት ወር ምናምን ሆነኛል። እና አደንዛዥ እጽ ተገኘብዎት እንዴ? አልተገኘብኝም፣ በጥርጣሬ ነው። እርሶ ይሰሩ ነበር ከአደንዛዥ እጽ ጋር የተያያዘ ነገር? ምንም አልሰራም፣ ብቻ እኔ ቃሚ ነኝ ጫት እቅማለሁ እንጂ ሌላ ነገር እንኳን አልሰራም። ምን አይነት ነው አደንዛዥ እጽ የሚሉት? እነሱ ሀሽሽ ነው። እሺ። እና ይዘው ምን አደረጉዎት? እና እስር ቤት ያለሁት አንድ ሁለት ወር ከተቀመጡ በኋላ ፍርድ ቤት ጠሩኝ፣ ጠየቁኝ። ምንም ነገር አልተገኘብኝም፣ የተያዘ ነገር የለም። አልፈረዱኝም፣ አልተፈረድኩም፣ ፍርድ አልተሰጠኝም። ወደ እስር ቤት ተመለስኩ። እስካሁን ደስ ጠየቀኝ። የለም የተፈረደበት የሚደበደብ ሰው አለ፣ አጠገቦ አሉ። አንዱን ላናግር እስቲ። በየቀኑ ከሚደበደቡት ሰዎች ጤና ይስጥልኝ እሺ፣ ስሜ እንግዲህ ደስታ እባላለሁ። እንዴት ነው እስር ቤት የገቡት? በጥርጣሬ ሀሺሽ ተብለ ነው የገባሁት። ስንት ጊዜ ሆኖ ግን? አንድ ዘጠኝ ወር ሆኖኛል። ሀሺሽ ይሰሩ ነበር እንዴ እርስዎ? አላ አላውቅም፣ ሰርቼም አላውቅም። እዛ ደንበር ላይ ነው የታዝኩት። ከየመን ሲገቡ ነው? አዎ ከየመን ሲገባ ደንበር ላይ ነው የምንያዘው። አድም ያናውቀው የመን ነው የሚያገቡት እዛ አንድ ደንበር የሚኖሩት። ከዛ ታውቃላችሁ አምቶ ተብለነነ የተያዘነ ተደብድበን ታሰብን። ብዙ ነገር የሞት ሰው አሉ። ትክክለኛ መረጃ ለመስጠት ከፈለግለት እንድቆም እንችላለን ብሎ ሲእጃቸው የተቆረጡም አሉ። በማኪና ታስሮ ይጎተታሉ ህይወታቸው ያለፉም አሉ። ማኪና ይቱ ይጎተታል ታስሮ፣ የግድ ይናገራል እየተባለ ይጎተታል። በዛ ላይ ሲጎተት ህይወት ያለታለ በግልጽ እጃቸው የተቆረጡም ከኛ አሉ። እነዚህም ለከፈለጋችሁ ፎቶ አንስተን በኢንተርኔት እንቆውን ይችላለን። ላኩልን ባላችሁ ኢሜል አድሬስ እነዛን ፎቶግራፎቹን እና ሌሎችም እኛ እንድናወጣላችሁ እንድናውቃቸው የምትፈልጓቸው ዶኪመንቶች ካሉ እያያያዛችሁ ሰምታችሁ እንዲልኩ ሁሉን አድርጉ። ውጭ ያሉ ሰዎች ሊያግዟችሁ የሚችሉ ሰዎች ሁሉ እሺ። እንዲያም ከዚህም ስቃይ መንከራም ሲበዛብን እስከ በየ ክልላችን ደውለን ነበር እስከ አንዳንድ ለመጥቀስ በአጽ ወንበርታ የሚባልም እስከ ወረዳ የወዱ ቤተሰብ አሉ። ወደ ቤተሰባችን ደውለን በጣም ስቃይ መንከራ በዝተብን ብለን እስከ በደጋ ሀሙስ የሚባልም ሰላማዊ ሰልፊ ተካሂደው ነበር። ከውድ ውጭ ጉዳይ ሚኒስቴርም የወዱት የደረሱት ነበር። ከዚህ ታስረን ነው በአጋጣሚ የወጡት። እስከዚህ ተደርሰዋልም። በትግራይም በአንዳንድ ወረዳዎችም እስከ ሰላማዊ ሰልፊ ወላጅ የታሳር ወላጅ የሆነም ያደረገም ነው ያለው። ከዛ እንዳልኩትም ከዚህ በእስር ቤትም በተለይ በተለይ በት ነው ተጠቅተን ያለን እስከ ስምንት ሰው የሞቱት አሉ። ቁስለኛው በብዛት ቁስለኛ ሙቆት ስለሆነ እስር ቤቱም ባህር ላይ ነው ያለው በጣም ሙቀት ነው አለው። ከዛው ቁስለኛው እንደገና ቁስሉም እየፈላ መንከራም በልተናል። በዚህ ነው በቲ በቲ ነው በጣም የተጠቃን ት በሽታ የሚባል ነው። የምንኖረውም አምስት በስድስት ሜትሮ የሚሆን የምንኖረው፣ አንድ አምሳ አንድ መቶ አምሳ ነው የምንኖረው ጠቅላላው እስረኛ ከዛው ማረሚያ ቤት ያለን ግን ሰባት መቶ አምሳ ነን ያለን። አንድ ክፍለ ሀገር ብቻ ከክፍለ ሀገር ብቻ ነን እንጂ ከዛ ሌላ ሌላ ክፍለ ሀገር ግን ያለው ኢትዮጵያ ውስረኛ መጨረሻ ያለው ነው። እኛ ግን በተለይ እኛ እኛ የታሰርንበት በጊዛን ክፍለ ሀገር ያለን ግን እስር ህይወቱ ባህር ላይ በመሆኑ በጣም ሙቀት እየበዛና ዋብ እየበዛው ነው። ድብደባ መጀመሪያ ሲያዝ ድብደባ ደርሰብኝ እስከ ሰለሶስት ወርም ለብቻ አንደርግራውንድ ታስሬ ነበር። ሶስት ወር ተኩል ከሱድ አረብ በጣም ሀይለኛ ተብሎ የሚጠራ እስር ቤት ነው። ሰው ሳያየኝ ሰባት ወር ተኩል ታሰርኩት። እንዲያም ቤተሰብ አንዳንድ ወርም ሲያጡም ሙቶ ብለው ላስረዱትም በቃ ተቀራርበው ነበር። አጋጣሚ ሆኖ ግን በሶስት ወር ተኩል ወጥቼ ወደ መረሚያ ቤት ገባሁት። እዛ ያለው ግን ድብደባና መምታት የሚደርሰኝ የነበረ በየቀኑት ምርመራ ላይ ሲቀርብም ዓይኔ ተጨፍኔ ነው የሚቀርበው። ዛሬ የተደበደበ ሰው አለ ትናንትና የተደበደቡት አሉት። አቶ ዮናስ ዛሬማ እረፍታቸው ማ ረፍታቸው ነው፣ ሐሙስና ዓርብ እረፍታቸው ነው። እ ትናንት ያለው እንዴት ነው? ድብደባ የሚፈጽሙበት ብታየ፣ ምን ትል ነበረ? ቸረን እስከ ታች ነው የምትመጣው። ከአንገት በታች ማለት ነው። እስከ ጉልበተ ማለት ነው። እሺ። ያቺ አምሳ ጨርሰ ነው የምትመለሰው እንጂ አምሳው ካልጨረስክ አትመለስም። ካራ ይዘህ በደንብ ተጠርተ ስም ተጠርተ ትመጣለ። በየቀኑ ቁጥርም አለ ስምም አለ። ትጠራለ። ምን የሚነግሩ ነገር አለ፣ እንዲታወቅላችሁ ማንኛውም የኢትዮጵያ ውጭ ጉዳይ ሚኒስቴር የሚመለከተው አካል ያ ሁሉ ድብደባ ያ ሁሉ እንዲያውቅልን ነው። እኛ መልእክት የምናደርሰው ማለት ነው። እናንተ ጋር አውቀውላችሁ ምን እንዲያደርጉላችሁ ትፈልጋላችሁ? እኛ ሀገራችን ነው፣ በሰላም ሀገራችን ገብተን ሀገራችን ብንታሰርም ምንም አይለንም። እኛ ገባ መመለስ ነው የምትፈልጉት ወደ ሀገራችሁ? አዎ፣ በቃ ሰብ ሁሉ አገሩ ፈላጊ ነው ሁሉ እዚህ ያለው ማለት ነው። በምን ምክንያት ነው የወጣችሁት ከሀገር? እኔ አሁን አስረኛ ጨርሻለሁ ማለ ሀገር ቤት ማለት ነው። እሺ አስረኛ ከጨርሱ ግን ነጥብ አልመጣልኝም። ያ ነጥብ ካልመጣ ደግሞ የሆነ ስራ አጥቼ ነው እዚህ የመጣሁ እንጂ እቀየራለሁ ብዬ ነው እንጂ ይሄ ሁሉ ችግር ባቅ ነገር ከሀገር አልወጣም ነበር። ያ የእናቴ እንጀራ የሰጠችን በልቼ እተኛ ነበር ግን የሁሉ ችግር አገኘ ካየው ነው እንጂ የምታውቀው እንጂ ባታየው ምንም አታምን። የሆነ ቅጣት ሀገሬን ቢታሰር ምንም አይለኝም። ሀገር ቢታሰር ማለት እናቴን እያየው ወንድሞችን እያየው ይሄ ሁሉ ድብደባም ይሄ ሁሉም ጭፍጨፋም እያለው ያ በሽታም እያለ ለራሴ ህይወቴን እየፈራው ነው እንደዚህ አንተ ጋር የምናገረው ማለት ነው። እዚህ ደግሞ ሊንገር አን ልንገር አንድ የረሳውን ነገር ማለት ነው። እሺ፣ ማንኛውም ሰው ጥይት ያልተመታ የለም ገባ። እሺ፣ ብረት ማለት ነው። እሺ ኦፕሬሽን ይሆናል። እግሩ የተሰበራለ በሙርኩስ ሚድ መሄድ ማለት ነው። በጥይት እንዴት ነው የሚመታው? በቃ አልያዝም ብለ ትሮጣል። አይደለም መንግስት ሲመጣ እሺ፣ ያ በሩቁ ነው ይመታዋል፣ ትወድቃለ። ከወደቅ ደግሞ ያ ሕክምና ወስደው ሕክምናው ደግሞ አይረባም። ሕክምናው ዝም ብሎ ነው ማለት ነው። ያ በሰብሰ ወደ እስር ቤት ትመጣለህ። ያ ሁሉ የተመታ ነው። ይህን ሁሉ የተመታ ነው። ያልተመታ ሰው የለም። ዙ ወደ ውጭ እንደዚህ በስልክ ስልክ መደወል ከውጭ አለም ጋር መገናኘት መነጋገር ትችላላችሁ እንዴ? ይፈቀድላችኋል? ይሄ ሞባይል እንዴት እንዳገኘ ታውቃለህ? አሁን ካቢኔ የቤት ሞባይል አለ ገባ እሱ አረቦቹን የምጠቀሙ እኛ እንጠቀምም። ታስቡ ናቸው እስረኛ አረቦች ካሉ፣ እሺ። አረቦቹ ግን ከኛ የተለዩ ነው። ገባ ማለት የራሳቸው መኝታ አለ፣ የራሳቸው ሕክምና አለ። እኛ አናውቀው ማለት ነው። እሺ፣ አሁን ሞባይል ከዛ ምተ ነው። እኛ ምንደውል አሁን ሰጥሱጥ አለን ያለን ብር አዋጥተን ተካራይተን አሁን ምንደውል። ያው እንደዚህ ችግራችን አንተ ጋር የምናውረው በዛ ነው። ቅድም ትንሽ ኔ ጋ ያለው ሰው ብዙ ነው። አገባ አሁ ሁሉን እያየ እኔን እያየ ነው አሁን የምናገረው ማለት ነው። ትግርኛ ተናጋሪ፣ አማርኛ ተናጋሪ ያለ ኦሮሚ ብዙ አይነት ሌር ነው ያለው። አቤት ጤና ይስጥልኝ ማልበል ምንድን ነው? ውስ የሚገኙበት ሁኔታ ይንገሩኝ። እንግዲህ እዚህ ነው ያለው እንድንናገረው እዚህ ያለ ሁኔታ በጣም አስቸጋሪ የህይወት ጉዳይ የሆነ አስቸጋሪ ነገር ነው ያለው። እዚህ ስንት ጊዜ ሆነ? የህይወት ጉዳይ ነው። ስለ እንግዲህ ቲቪ እዚህ በቲቪ በሽታ በጣም ተጠቅሰናል ማለት ነው። ህክምና የሰጥችእና ህክምና አሁን እኔ ልንገርህ በሽታን ከታወቀ ሀያ ቀን ምናምን አድርግ ያለሁ አሁን መናገር ትንፋሽ እያጠረኝ ነው እርሶ አሁን እየታመሙ ነው ህክምና አላገኘሁም እስካሁን ድረስ እስካሁን ህክምና ምናምን ባለ አላገኘውም መድኃኒት ምንም የወሰድኩበት ምክንያት ምንም የለም ቲቢ መሆኑን እንዴት አወቁ እዚህ በግቢ ውስጥ ህክምና አለ እሺ ህክምና ማለት ነው ምርመራ ምርመራ ምርመራ ይደረግልና በሽታን ከታወቀ እንግዲህ እንጠርሃለን ግባ ተብለህ ትገባለህና ከዛ አይጦሩም እዛ በርስታን ቋቋባ ከወታደሮችም ስትናገር የሚሰማ ነገር የለም እና ይህ ሕይወት ጉዳይ አስቸጋሪ ሁኔታ የሆነ ነገር አለን። እና እባካችሁ እባካችሁ ተባበሩ። ይህንኑ የስደተኞቹንና የእስረኞችን ሮሮ ይዘን ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ደውለን ነበር። በዚያ የፐብሊክ ዲፕሎማሲ ዳይሬክቶሬት ዳይሬክተር የሆኑትን አቶ ጌታቸው ረዳን አግኝቼ አነጋግሬ ያለው አቶ ጌታቸው ለጥያቄዎቹ መልስ መስጠት የጀመሩት ከኢትዮጵያ የሚወጣው ሰው የሚወጣባቸውን ሁኔታዎችና መንገዶች በመዘርዘር ነው። ህጋዊ መንገድም በህገወጥ መንገድም ወደ ውጭ መሄድ ሰዎች ብዙ ሰዎች አሉ። ችግሩ በህገወጥ መንገድ መሄዱት ላይ ይብሳል። ግን በህጋዊ መንገድ መሄዱት ላይ ችግር አይፈጠርም ማለት አይደለም እና ኤምባሲዎቻችን ያላቸው ውስን አቅም እንደጠበቀ ሆኖ በዜጎች በኩል ለሚቀርቡ ጥያቄዎች የተቻላቸውን ያክል ምላሽ ለመስጠት ይሞክራሉ። ማንኛውም ኤምባሲ ያው እንደምታውቀው ሰራዊት አያስተማራም፣ ፖሊስ አያስተማራም። ጥያቄ ሲቀርብ ለሚመለከታቸው ኦቶሪቲዎች ጥያቄ ያቀርባል። ዜጎቻችንና ላይ እንደዚህ አይነት እንግዲህ ተፈጥረዋል። ይህን ያህል ነገር ተፈጥሯል። ግን ይህ ነገር ደግሞ የበለጠ የሚያምረው በህጋዊ መንገድ የሚሄዱት ሲሆኑ ነው፣ ጥያቄ ሲያቀርቡ ነው። ያ ማለት በህገ ወጥ መንገድ የሄዱት ሰዎች በህገ ወጥ መንገድ ሄደዋል እና አይመለከተንም ይላል ማለት አይደለም። በተግባርም እየሆነ ያለው ሊባኖስ ልምሰል ያየን አብዛኛው በህገ ወጥ መንገድ ሄደን ተከለከልን። ብዙ ጊዜ ሆኖናል። ህጋዊ መንገድ መሄድን በህገ ወጥ መንገድ መሄድ ነው የተከለከለው በህጋዊ መንገድ እንዲሄዱ ሊባኖስ ከልክለናል። ከአራት አመት ሊባኖስ በህጋዊ መንገድም ጭምር መሄድ አይቻልም። ሊባኖስ ለመጎብኘት ይሄድ ይቻላል፣ ግን ከስራ ጋር በተያያዘ ኤጀንሲ ምናምን ተዋውሎ ሊባኖስ ልካለሁ የሚል ሰው ቃለ እየዋሸነው ወንጀል እየፈጸመ ነው። ግን እንደዛ መሆኑ ኢትዮጵያውያን አሉ የሚሄዱ ቤት በኩል ይሄዳሉ የሚለው እንግዲህ ዝርዝር ነገር ውስጥ ልንገባ እንችላለን። ብዙ ጊዜ ህገወጥ እንቅስቃሴ የሚደረግባቸው አካባቢዎች በሶማሊያ በኩል ይሄዳል፣ በሱዳን በኩል ይሄዳል፣ በሊቢያ በኩል ይሄዳል፣ በገጹ በተለያዩ አካባቢዎች ይሄዳሉ እና ነገሩ የሚያምረው ብዙ ጊዜ በህጋዊ መንገድ የሚሄዱት ሲጠይቁ ለመድረስ ብዙም አይከብድም። ይከብዳል አሁንም ያለን አቅም የተወሰነ ስለሆነ ግን በኢትዮጵያ መንግስት በኩል ያለው አሁን በተለይ የደረስንበት አንድ ግንዛቤ ነገር ምንድን ነው፣ ይህንን የህገወጥ እንቅስቃሴ ከምንጩ ካላደረግን በስተቀር ይህ ክስ መምጣቱ አይቀርም። በሺዎች የሚቆጠሩ ብሮች ለህገወጥ ደላሎች እየተከፈለ በጣም በሚያስከፋ መልኩ በመርከብ በምናምን ሚግልሽ የሚደረግ ጉዞ አለ። ጉዞ ከተከናወነ በኋላ ሲደርሱ የሚያሳዝነው የሚሄዱት በህገወጥ ደላሎች የሚታልሉት አዲስ አበባን ይቅርና ጅማ የምትባል ከተማን የማያውቁ ከጅማ ዞን የሚመጡ ህጻናት ልጆች ናቸው አስራ አምስት አስራ ስድስት አስራ ሰባት አስራ ስምንት ማክሲመም ሆን ልጆች ናቸው እነሱ ከሄዱ በኋላ የሚነገራቸው ትገቡበት ያላቸው የሚባለው ኢንቫይሮመንት እና የሚያገኙት ኢንቫይሮመንት አይገናኝም ምሳሌ ልንገርህ ከጅማ ዞን ከአንዳንድ ወሎ ከትግራይ አካባቢዎች የሚሄዱ ሰዎች ከኤክስፔክቴሽናቸው ጋር በፍጹም የማይገናኝ ነገር ይገጥማቸዋል አንዳንዶች አብዳሉ እንደገቡ እና ኢሚዲየትሊ እንዳዩት ነው መመለስ የሚፈልጉት ችግሩን ለመመለስ ፓስፖርት ይፈልጋል ፓስፖርት ይዘህ ባልወጣሁበት ሁኔታ ችግር እንኳ ሲገጥምህ ስራ እንኳ ብትቀጠር፣ ምንም አይነት ስኪል ያላቸው ሰዎች አሉ። ከውያ መጠቀም አይችሉም። የቤት ውስጥ ዩተንስልች የሚባሉት ነገሮች አጠቃቀም ፈጽሞ አያውቁም። በዚህ ምክንያት የሚሄድባቸው አካባቢዎች አለ ለሚባለው ስራ ቢኖርም ማለት ነው አለ ለሚባለው ስራ በፍጹም የሚያዘጋጃቸው አንዳንድ ኤክስፔሪንስን ኤክስፖዠር የሌላቸው ናቸው። ከዛ እዛ እንደደረሰ የሚፈጠረው ችግር ኢትዮጵያ ኤምባሲ ጀዳ ለምሳሌ ሳውዲን ብንመልከት ጀዳና ሪያድ ኤምባሲ እና አቋም ስላለ የተወሰነ ሰው ሀይል አላቸው። ባላቸው አቅም የዜጎችን ጠሪዎች ለማስተናገድ ይሞክራሉ። ግን አንዳንዴ ኦቨር ዌልሚንግ ሊሆን ይችላል። ስለዚህ መዘገየት ነገር ሊገጥም ይችላል። ዋናው ችግር ግን አገር ውስጥ ያለውን ምንጭ ማድረግ ነው። አገር ውስጥ ያሉት እየተፈጥሮ ያሉ በሀንድርድ ሶፍ ታውዘንድ የሚቆጠሩ የስራ እድሎችን አሟጠው መጠቀም የሚችሉበትን እድል ማመቻቸት። ከዛ ውጪ ደግሞ የውጭ ጉዞን የውጭ ስራን ማስቀረት ስለማይቻል በህጋዊ መንገድ መንገድ የሚሄዱበት ሁኔታ ማመቻቸት ነው። ትልቁ ስራ ለሀገርም እንደ ህዝብም ይሄ ነገር ይመለከተናል እና እንቅስቃሴ አድርገን በህገወጥ መንገድ በደላሎች ሰበካ ተታለው የሚሄዱ ዜጎቻችንን ፖሊስ በማስቆም ወታደር በመደርደር ሳይሆን አገር ውስጥ ያለውን የስራ ዕድል አሟጠው እንዲጠቀሙ መሄድም ካለባቸው በቂ ትሬኒንግ ተሰጥቷቸው በህጋዊ መንገድ የሚሄዱበትን ሁኔታ ማመቻቸት ተገቢ ነው በሚል በመንግስት በኩል ውሳኔ ተወስዶ አልባታ እንቅስቃሴ እየተደረገ ይገኛል። ግን የሚፈጠሩ ችግሮች አሉ። እነዛ ችግሮች የሚፈጠሩት ቅድም እንዳልኩ በህጋዊ መንገድ የሄዱት ችግር አይገጥማቸው ማለት አይደለም። ግን ለመድረስ የተሻለ ድር ይኖራል፣ ባለው ውሱን አቅምም ቢሆን በህገወጥ መንገድ የሚሄዱት ግን አንዳንዴ ምን አይነት ዳይሌማ ይገጥመል። ከሶማሊያ ሄደ፣ ከኤርትራ ሄደ፣ አንዳንዴም ከሱዳን ሄደ ሁለተኛው ዞሮ ዞሮ ደፍሮ የሚከራከርልን የኢትዮጵያ መንግስት ነው በሚል ግምት ኢትዮጵያውያንን ብሎ የሚመዘገቡት ሁኔታ አለ። ያ ማለት ይሄ ነገር አሳሳቢ ችግራችን ሆኖ አይደለም። ኢትዮጵያ የሆነ መመዝገቡ ለእኛ ትልቁ ችግር ሆኖ አይደለም። በህጋዊ መንገድ ይሄደ ሰው ቢኖር ችግሩን አድረስ ለማድረግ ባለን ውሱን አቅምም ቢሆን የተሻለ ግድ ሊኖር የሚችል ነበረት። ዋናው መፍትሄ ግን አገር ውስጥ ህዝባዊ እንቅስቃሴ ፈጥሮ ሀገራዊ እንቅስቃሴ ፈጥሮ፣ ባለፈው አርብም እንደዚሁ በጠቅላይ ሚኒስቴሩ ጽህፈት ቤት ደረጃ ስብሰባ ትልቅ መድረክ ተፈጥሯል። ሀገራዊ መድረክ ይህንን አድሬስ ማድረግ ያለበት ህዝቡ የራሱ ችግር መሆኑን አውቆ ህዝቡ የራሱ ጉዳይ መሆኑን አውቆ ሲንቀሳቀስ ብቻ ነው ነው። በህገወጥ የሚደረጉ በመንገድ የሚደረጉ ጉዞን እስከናካቴው አስቁበን በህጋዊ መንገድ የሚደረጉ ጉዞዎች የተጓዦችን ጥቅምና መብት በሚያስከብርበት ሁኔታ ብሎም ቤተሰቦቻቸውን ሀገራቸውን የሚጠቅም በሚችልበት ሁኔታ መሰራት እንችላለበት የሚል አቋም ተወስዶ ያን እንቅስቃሴ ይጀምረ። እሺ፣ አቶ ጌታቸው፣ ይሄ ለዘላቂ መፍትሄነት ትክክል ነው። ከብዙ አቅጣጫዎችም ከብዙ ወገኖችም የሚሰማ ነው። የኢትዮጵያ መንግስትም እናንተም እንደ መስሪያ ቤት በየአጋጣሚው በተደጋጋሚ የምትሰጡት የመፍትሄ ሀሳብ ነው፣ የዘላቂ መፍትሄ ሀሳብ ነው። ይሄ ነገር ግን በአሁኑ ጊዜ በተለ በሳውዲ በሳዲ አረቢያ ወዳለው ጉዳይ ልሄድና ሃይማኖታችሁን አመልካችኋል ተብለው በጣም ብዙ በደሎች የሚዘገንኑ ለመስማት እንኳን የሚከብዱ በደሎች በሴቶችም በወንዶችም ኢትዮጵያውያን ላይ እየተፈጸመ ነው ያለው። እጆቻቸው በገመድ በመኪና ላይ እየታሰሩ እጆቻቸው የሚገነጠሉ እግሮቻቸው የሚገነጠሉ የሚገደሉ ኢትዮጵያውያን አሉ። ገና ለገና ተጠርጥራችኋል ተብለው ሃያ ዓመት ሃያ አምስት ዓመት እስር ቤት እየተፈረደባቸው በየቀኑ ሃምሳ ሃምሳ ዱላ የሚደበደቡ ኢትዮጵያውያን አሉ። ያነጋገር ናቸው። እነዚህን ብሶቶቻቸውን ለመናገር አንድ ወገን ይድረስልን ብለው ወደ ኤምባሲው አቤት ሲሉ እርስዎ ባሉኝ ደረጃ እንኳን ባለው አቅም ጨርሶ የማይደርሱላቸው ጊዜ ነው ያለው። አሁን እንዴት ነው ለዚህ ጉዳይ መድረስ መቻለው? በቀረብከው በጣም ድራማቲክ የሆነ አቀራረብ እነሱ የሚሉትን ነው የምነግሮት። ልቡ ነው ስማኝ፣ ልቡ የማይነካ የለም እውነቱም ከሞላ ጎደል እሱ ነው። እዚህ ላይ ምንም ሙግት መግጠም ያለብን አይመስለኝም። አሁን ጥያቄው እነኚህ ነገሮችን ክሮኒክል እያደረግን እነዚህ ነገሮች ላይ ሀይላይት እያደረግን ሙሾ ማውረድ ነው ጥያቄው መፍትሄ የሚሆነው ወይስ ተግባራዊ እንቅስቃሴ ማድረግ ነው? ይህንን ነው እየጠየኩህ እኮ ያለሁት። አሁን አቶ ጌታቸው ኤግዛክትሊ ሰለሞን አሁን ጥያቄውን ማቅረብ አንድ ነገር ነው። ለጥያቄው መልስ ሊሆን የሚችለውን ነገር መገመት ሌላ ነው። ኤምባሲዎች በዚህ ጉዳይ ላይ ሳኡዲ ያለ ኤምባሲ ሶስት የቆንስላ ሰራተኛ ንበል፣ በዚህ ጉዳይ ላይ ምንድን ነው ማድረግ የሚችለው? ጥያቄውን ለሚመለከታቸው የሳኡዲ ኦቶሪቲዎች ማቅረብና መልስ መጠበቅ ነው። ኢትዮጵያ ውስጥ የፈለገህን ነገር የመናገር የፈለገህን ነገር የማድረግ ችግር የለብንም። እንዳለመታደል ሆኖ የሚሄዱባቸው አካባቢዎች ብዙ አይነት ነገሮች የሚገጥሟቸው ናቸው። ብዙ አይነት ችግሮች ያልካቸውና እንደገና ያላልካቸው ችግሮችም ጭምር ሊያጋጥሟቸው የሚችሉባቸው አካባቢዎች ናቸው። እዛ ላይ የኢትዮጵያ መንግስት፣ አቅም ባለው ውሱን አቅም ማድረግ የሚችለው ጉዳዩን ለኦቶሪቲዎች ማቅረብ ካልሆነ በስተቀር ከዛ በዘለለ አሁን ትልቅ በምትላቸው አንተ በምትኖርበት አገር ደረጃ እንኳን ይህን ችግር ለመፍታት ምንድን ነው የምታደርገው? ክትትልስ ይደረጋል? ጥያቄው ከቀረበ በኋላ በውሸት ክስ ስለላ ተይዟል የተባለን እንግሊዛዊ ወይም አሜሪካዊ ለማስፈታት አንዳንድ ጥረቶች ሊደረጉ ካሉ በስተቀር ሸክል አይነት ዲፕሎማት ሊደረጉ ካልቻሉ በስተቀር ሊደረግ የሚችለው ነገር ምንድን ነው? አሁን ያን ኮምፔር እያደረኩ አደለም። በኢትዮጵያውያን ረገድ የሚገጥመን ትልቁ ችግር በሕገ ወጥ መንገድ የሚሄዱት የሚበዙ መሆናቸው ነው ነው በሕገ ወጥ መንገድ የሚሄዱት በመብዛታቸው ምክንያት ኤምባሲው ባለው ውሱን አቅም ካለው ደካማ እንቅስቃሴም እንኳ ይሄንን ተቀብየል ነው የምለው እየፈለገውን ጥረት ሊያደርግ ቢል እንኳ ሊደርስላቸው የሚችላቸው ወገኖች ጥቂት ናቸው። ሊደረስላቸው ያለቀንም ሊደርስላቸው የሚችለው ጉዳያቸውን ሀይላይት ከማድረግ በዘለለ ይሄን ይሄን ሀገር አቅም አሁን ተሻሽሏል ብለን በምናምንበት ደረጃም እንኳ ሳውዲ ሄደን ሳውዲ በዚህ ምክንያት የደረሰባቸውን ግልት አለ ብለን ከመግለጽ በዘለለ የሳኡዲ ኦቶሪቲዎችን ስሜት ለማስቀየር፣ ወይ አንተ በገለጽክበት ድራማቲክ በሆነ መልኩ ሰዎችን ለማላቀስ ከመሞከር በስተቀር ይህም የምንችለው ነገር የለም። እንደ ዜጋ፣ እንደ መንግስት ኃላፊነት ለሚሰማው መንግስት ዋናው ስራ ዜጎች በህጋዊ መንገድ ሊወጡ የሚችልባቸውን እድሎች ማመቻቸት፣ በህገ ወጥ መንገድ የሄዱ ሰዎች ያሉ እንደሆነ ለሚደርስባቸውን ግልት በሚቻለው አቅም በተገኘው መድረክ ሁሉ ችግራቸውን ሀይላይት አድርጎ ችግራቸው የሚፈታበት ሁኔታ ማመቻቸት ነው። ዋናው መፍትሄ ግን አገር ውስጥ የሚደረገው ስራ ነው። የተፈጠርናቸውን የስራ እድሎች እናሰፋለን። ህዝብ እንደ አገር ራሳችን የምናከብር፣ ራሳችን በራሳችን የምንኮራ ህዝብ ነን እና በህገ ወጥ መንገድ የምናደርጉ እንቅስቃሴ ቆሞ የተጓዦች መብትና ጥቅም በሚከበርበት ደረጃ በህጋዊ መንገድ የሚሄድበት ሁኔታ ማመቻቸት ነው። ከዛ በዘለለ ክሮኒክል ማድረግ ልንገር፣ በሙሾ ላይ በሀዘን ላይ ጆይን ላደረግህ እችላለሁ፣ ግን መፍትሄ አይሆንም ነው መፍትሄው እኮ ያለው የዲፕሎማሲው አቅም ባላቸው ሰዎች እጅ እኮ ነው ጫና ማሳደር በሚፈልጉ ሰዎች እጅ እኮ ነው ያለው። አይደለም እንዴ? በኢትዮጵያ መንግስትና በሳዑዲ አረቢያ መንግስት መካከል ያለ የግንኙነት ጉዳይ ነው። እነዚህ ሰዎች በህጋዊ መንገድም ይሁኑ በህገወጥ መንገድ ሄዱና በደል ሲደርስባቸው የእኛ ወገን ነው ለሚሉት አካል ውዑ አሉ፣ አቤት አሉ እና በተለያዩ መንገዶች ከማቅረብ በተጨማሪ ግፊት ማድረግ ጫና ማድረግ የሚቻልባቸው መንገዶች የሉም? እንዲ አቶ ጌታቸው፣ አቶ ሰለሞን፣ ይሄ እኮ ሙሾ አደለም እኮ ማቅረብ በዘለለ ለምን እንደምገለጥ አይገባኝም። ለሳዑዲ አውቶሪቲስ ዜጎቻችን እንዲህ እየገጠማቸው ነው እኔ ነገር አለሁ ዝርዝር። አሁን እኔ ለቅሶ፣ ሙሾ ምናምን ውስጥ ሼር ማድረግ ምን አደለም ምፈልገው። እንደ ዜጋ ፕሌን ያደረገኛል፣ እንደ መንግስት ወኪል በጣም ያሳዝነኛል፣ ያሳብደኛል። አንድ ነገር መንገር፣ እሺ። በዛ ደረጃ የሚቀርቡ ጉዳዮች ማስተናገድ ድክመታችን እንደጠበቀ ሆኖ ብያለሁ። በተለያየ ደረጃ ባለን ውሱንነት፣ የአቅም ውሱንነት የሚኖሩ መዘገቶች እንደጠበቁ ሆነው ለሳውዲ ኦቶሪቲስ የሚመለከተንን ክስ አቅርበን ነገሩን ከመከታተል በዘለለ አንተ የምትለው ዲፕሎማቲክ ጫና በኖት ቨርባል በመንግስታት ደረጃ በሚገ በሚደረግ ኮረስፖንደንስ ከሚገለጽ በስተቀር ይሄ የምትለው ጫና ነገረኝና ያላደረግነውን ነገር አለው። መቼም እነዚህ ሰዎች እኛ አነጋግረናቸው ኢንተርቪው አድርገናቸው ይደርስብናል ያሉኝን ነገር ነው አሁን የነገርኩት። እርሶ በሙሾን በምንም ቢወስዱት እኔ እነሱ ያሉትን ቃል በቃል ነው የነገርኩት። ህጋዊ እንኳን ሆነው እዛ እየኖሩ ያሉ ሰዎች በተለያየ መንገድ ተጠርጥረው ፍርድ ቤት ነጻ ናችሁ ያላቸው ሰዎች ሳይለቀቁ አምስት ወር የቆዩ ሰዎች አሉ። ትናንትና ያነጋገርኳቸው ሀያ አምስት ዓመት የተፈረደባቸው ሰዎች አሉ ያለ ጥፋት እነዚህ ሰዎች የሉም አላልኩሁም። ቅድመም እነግርሃለሁ እኔ አሁን ስለ ችግሩ መፍትሄ ነው ማሰብ የምፈልገው እንደ መንግስትም የኔ መንግስት ማሰብ የሚፈልገው ስለ ችግሩ መፍትሄ ነው እንጂ ሀያ አመት የተፈረደበት ሰው የለም እያልኩ አይደለም። አላግባብ የተንገላታ ሰው የለም እያልኩ አይደለም። እውነት ለመናገር የሚገጥማቸው ችግር አንተ ያልከውና ያላልከውም ጭምር ነው ነው የምነግርህ። ከዛ በላይ ነው መረጃ ያለ ይህንን ነገር ክሮኒክል ማለት ይህኛውም በመደጋገም የሚፈጠር መፍትሄ የለም ነው የምነግርህ። በኢትዮጵያ መንግስት ደረጃ ያለው እምነት ምን መሰለህ? አካሄዳችንን ማሳመር መቻል አለብን። እዚህ ሀገር ውስጥ ያሉ የስራ ድሎችን አሟጠን መጠቀም መቻል አለብን። ዜጎቻችን በህጋዊ መንገድ መሄድ እንኳ ካለባቸው በህጋዊ መንገድ መሄድበት ሁኔታ ማመቻቸት መቻል አለብን። ከዛ በዘለለ ግን እንደ ማህበረሰብ፣ እንደ ህዝብ፣ እንደ ቤተሰብ፣ እንደ ግለሰብ ያለብንን ኃላፊነት መወጣት መቻል አለብን ነው ይህንን ነገር ብንደጋግመው፣ ሰለሞን አሁን እያልከኝ ያለው ሻውቲንግ ማጭ የሚሉት አለ አሜሪካ ነው ከእኔ የበለጣ ብናለሁ አንተ የበለጣት ከእኔ ታንስ ሚል ነገር ነው የሚሆነው። አላልኩኝም አላልኩም። በነገራችን ላይ በስተቀር መ ሀያ አናመጣም ነው ስለዚህ ይሄ ችግር ኤምባሲዎቻችን በሚያቀርቡበት መንገድ መሄድ አለባቸው። ያለባቸው ችግር ካለ ኤምባሲዎች ይህን ነገር አድሬስ በማድረግ በኩል ያለባቸው ድክመት ካለ እንደ ኃላፊነት እንደሚሰማው መንግስት እርምጃ ይወስዳል። ይሄ መንግስት ነው ምነግረው። ከዚህ ውጭ ግን መንግስት የእነዚህ ዜጎች ጉዳይ ሀይላይት ከማድረግ ወደ ኋላ ያለበት አጋጣሚ የለም። ይልቁንም ዋናው መፍትሄ እኛው እንደ ሀገርና እንደ ህዝብ የምንሰራው ነው። በሚል እምነት መስራት ያለብን እንሰራለን በሚል ባለፈው አርብ ቅድም አንስችላለሁ በጠቅላይ ሚኒስትር ቁሰት ደረጃ ትልቅ መድረክ ጠርተን ይሄ ነገር እንደ ህዝብ እንቅስ ካልተንቀሳቀስንበት በስተቀር እንደ ሀገር ካላለቀስንበት በስተቀር የምንፈተው አይደለም ብለን መንቀሳቀስ የጀመርንበት። ከዚህ ውጭ በሳውዲ መንግስት የሰብአዊ መብት አያያዝ ሪኮርድ ላይ አይደለም የምንወያየው፣ ሆኔና ነ የኢትዮጵያውያን መብቶች አያያዝ ላይ ነው። ንጹህ አካዳሚክ ኖ ኢትዮጵያውያን መብት አያያዝ ላይ ነው ምነግር ኢትዮጵያውያን መብት አያያዝ ላይ በእኛ በኩል በመንግስት በኩል ማድረግ የሚቻሉት ማንኛቸውም ነገሮች ለማድረግ ዝግጁነን። እስካሁንም እያደረግን የነበረው እሱ ነው። በኤምባሲዎቹ ቻችን በኩል ከና ውሱን አቅማቸው መስራት ያለባቸውን መስራት እየተገባቸው ያልሰሯቸው ስራዎች ካሉ ቀሰን አሹሪው ኃላፊነት ይወስዳሉ። መደረግ ያለበት ነገር ይደረጋል። ይሄ ግን እውነታውን አይገልጽም ነው የምነግርህ። ጉዳዮች እኔ አሁን እንደ ዜጋ እና ሰለሞን ተው የመንግስት ወኪል መሆን የምርሳውና እንደ ዜጋ የምትነግረኝ ይሄ ገጠማቸው ምትለኝ ነገር ያሳብደኛል፣ ያንገሸግሸኛል። ይህን ነገር ለመፍታት ምን ማድረግ አለብን የሚለውን አይፎከስ ማድረግ የምንፈልገው እንጂ አሁ አይደለም ብልህ ኖሮ ቅድም ነገርኩ ያልከውና ያላልከውም ጭምር ይገጥማቸዋል ነው የምነግርህ። ዝርዝር እኔ ማውቀው ዘ ኤምባሲ ውስጥ የሀገርና የሀገር ግንኙነት መሻ ብሎ የተቀመጡ ሰዎች ሞሮርለስ ቋሚ ስራቸው አስከሬን ማመላለስ የሚሆንበት ሁኔታ ሲፈጠር ምን ያክል ሊያሳፍርም፣ ሊያሳቅቅም፣ ሊያናግድም እንደሚችል ከእኔ የተሻለ ማወቅ አለብህ። ያምናል ነው አሶለሙት ዋናውን እያልኩ ያለሁት መፍትሄው ምን ላይ ነው ነው እነዚህ ሰዎች የሚገጥማቸው ችግር አልገጠማቸውም እያልኩ አይደለም። ዋና መፍትሄ ግን ቢቻል በህጋዊ መንገድ የሚሄዱበት ቢቻል አገር ውስጥ ያለውን ድል የሚያማጡበት አለ ብዙ ድል። አንድ ምሳሌ ልሰጥ እንችላለሁ። ሳውዲ አረቢያ ውስጥ በወር ሶስት መቶ ሪያል ይከፈለኛል ብላ የምትሄድ ልጅ ምንም ነገር የማታገኝ ከስድስት ወር ድረስ ለደላሎች የሚሆን ገቢ ልሰሄድ ጥላው የሄደችው አገር ግን እዛ ሀገር ለመድረስ አምሳ ሺህ ተከፍሎላታል። እነኚህ ነገሮች እዚህ ውስጥ ሰርተን የምናስተካክላቸው ነገሮች ናቸው። እንደ መንግስት ኃላፊነታችንን ስንወስድ ያደረግነው ነገር ምንድን ነው? እዚህ ሀገር ውስጥ ያለብንን ችግር ለመፍታት ጥረት ባላረግን ቁጥር ለህገወጥ መንገድ ሄደው እዛ ውስጥ ችግር የሚገጥማቸውን ሰዎች ችግር ለመፍታት አቅም ባጠረን ቁጥር የባሰ ችግራችን እናባብሳለን እንጂ የምንፈጥሩ ተአምር የለም። በህጋዊ መንገድ የሄዱትን ቢያንስ የተሻለ ዕድል ይኖራል። ምን ዋስትና ትሰጧቸዋላችሁ? በህጋዊ መንገድ ለሚሄዱት፣ በቤት ሰራተኛነትም የሚሆን በማንኛውም መንገድ ለሚሄዱት አላቸው ዋስትና በደል ሳይደርስባቸው መብቶቻቸው ሳይጣሱ የሚኖሩበት። ለዛ ነው አሁን አሁን አዎ፣ ለዛ ነው በህጋዊ መንገድ የሚሄዱ ሰዎችን መንግስት ባደረገው ኔጎሽሽን ለምሳሌ ሳውዲ አረቢያ በቅርቡ ሰላሳ ሺ ሰዎችን በሾፌርነት፣ በቤት ሰራተኝነት በወዘተ ምንድነው፣ በመንግስት በኩል ያለው አቅጣጫ እዛ ሄደው ካውያ ኦፕሬት ማድረግ የማይችሉ የቤት ውስጥ ትንስልስ አጠቃቀም የማያውቁ ልጆችን ልከን እነሱንም ለአደጋ ራሳችንን ሌላ ተጨማሪ መራት ከምንዳርግ ስልጠና ወስደው እዚህ ውስጥ ራሳቸውንም ቤተሰብንም ምናልባት ሀገርን ሊጠቅሙ የሚችሉበት ማመቻቸት አለብን ተብሎ በዛ አቅጣጫ ነው የተሰራበት ያለው ሊባኖስ ያስቆምነ በት ዋናው ምክንያት መብታቸውን ማስከበር የሚያስችለን አቅም ውሱን ሆኖ ስላገኘ ነው ነው በህገ ወጥ መንገድ ግን ዞሮ ዞሮ መሄዳቸው አልቆሙ ችግሩ መፈጠሩ አልቆሙም። ግን በህገ ወጥ መንገድ ሄደዋል ተብሎ የኢትዮጵያ ቆንስላ ጽሕፈት ቤት ቢሮ ያለው የኢትዮጵያ ቆንስላ ጽሕፈት ቤት እዛ ውስጥ ችግር የገጠማቸውን ሴቶች ጉዳይ አቅም በፈቀደ መጠን የማይከታተልበት ምክንያት ግን ኖሮ አያውቅም። ነው ዋናው ዋስትናችን፣ በህጋዊ መንገድ የሚሄዱትን በመንግስት ደረጃ በሚደረግ ኔጎሽን ስለሚፈጸም እንደ መንግስት አንገታችን ቀና አድርገን ደፍረን የላኳችን ዜጋ እንዲህ በድላችኋት ብለን አድራሽ የምናውቀው አድራሻ ተከታትለን መጮህ፣ መሟገት የሚያስችለን አቅም ይፈቅድልናል። አንተ ያናገርካቸው ልጆች ታሪክ እየመረረኝ ያንገሸገችን ይሰምቸዋል። ትናንት እውነት ነው። ከዛ በላይም ሌላ እውነት አለ ነው የምነግርህ ግን ትልቁ ችግር መሰለም የሄዱበት አቅጣጫ የሄዱበት መንገድ አቅም ኖሮት ጊዜ ኖሮት እንኳ ቢንቀሳቀሱ ጀዳ ያለ አንድ ዲፕሎማት አለን። ከአምባሳደሩ ቀጥሎ እሱ ፈለጋን አቅም እንኳ ቢንቀሳቀስ፣ ግን እዛ ሺህ ስንት ናቸው የተባሉት ኢትዮጵያውያን ጉዳይ ለማድመጥ የሚያስችል አቅምም ክላውትም ጊዜውም አይኖረውም። ግን እኮ ጉዳዩን ውሳኔ መስጠት ለሚችሉ ውሳኔ መስጠት ለሚችሉ የሳኡዲ ባለስልጣናት መድረሱን ማረጋገጥስ ግርሚያ ሱን ነው የምናደርገው። ነው እሱ ላይ ደግሞ የሚጠይቃል መሰለኝ የሳውዲ ባለስልጣናት ሙሉ ትብብር ይጠይቃል። ነው እሱን ጊዜም ከመለመን በዘለለ የሳውዲ ባለስልጣናት ላይ የተለየ ተጽዕኖ ለማስረደር የሚያስችልን ሆፕፉሊ ብዙ ብዙ ብዙ ብዙ ግንኙነት የፈጠርን ስለሆነ በንግድ በምና በኢንቨስትመንት ከሳውዲዎች ጋር ያ ክላውት ሆኖን ነገሮችን መቋቋም የምንችልበት እድል ከፈጠረልን እሰየው። እዚህ ላይ ግን ጉዳዩን ሀይላይት ለማድረግ ከባለስልጣን ጋር ከመነጋገር በዘለለ ምንም አይነት ክላውት የለንም ነው። በህጋዊ መንገድ ቢሄዱ ግን ውል ኳል የተስማማ ነው፣ ሜሞራንደም ፈንድርስታንዲንግ ብቻ አይደለም ኤቭሪ ስምምነት በስርዓት መገዛት ስላለበት ዝርዝር ነገሮች አለን፣ ያን የተሻለ እድል ይኖረናል። ስለዚህ በዛ መልኩ እናደርገዋለን። መቼም ሳውዲ አረቢያ እና ኢትዮጵያ ይህ ውርደት ምንቻችን የሆን ድህነት ሳውዲ አረቢያ ና ኢትዮጵያ መቼም ወዳጅ መንግስታት ናቸው ናቸውና ይደማመጣሉ። አንዱ የሌላውን ዜጋ ደህንነት ያከብራል የሚል እምነት ነው ያለው በሌላው ዘንድ ብዬ ነው ማምነው። ይህ አየት ጥቅል ግምት ነው ይሄ ኢትዮጵያና ሳውዲ አረቢያ ጥሩ ግንኙነት አላቸው። አዎ፣ ከዛ በመነሳት ነው ሌሎቹ ነገሮች ሳውዲ አረቢያ ውስጥ ጊዛን የሚባል ፕሮቪንስ ወይ ደማም የሚባል ፕሮቪንስ ያለ የጽጥታ ኃላፊ ወይም ደግሞ ያለ ነጋዴ የኢትዮጵያውያን ሰራተኞች የሚይዙበት አኳኋን ግን በኢትዮጵያና በሳውዲ አረቢያ ጥቅል መልካም ግንኙነት ላይ የሚመሰረት በጎነት የለውም። መሰሰሪ አይደለም ያሪሌሽንሽፕ። አዎ ሜዳ ላይ ታፍሰው እስር ቤት የገቡትን ሰዎች ነው። አሁን እኮ እዛ ውስጥ የሚጎሳቆሉ ሰዎችን ነው እኮ የሚመለከተው። አቶ ጌታቸው ይህን ከዛ በላይ አንተ የማታውቀው የሚገጥማቸው ችግር አለ ነው የምነግርህ። እዚ ጉዳይ ላይ ል ማድረግ እናቶቻችን ከማስለቀስ እኔ ከማሳዘን በበለጠ ምንም የምንጠቀሙ ነገር የለም። አሁን ዋናው ፎከስ ማድረግ ያለብን ምንድን ነው ኤግዛክትሊ ማድረግ የምንችለው የሚለው ነው። ሰለሞን እናንተ መንግስት ያንን አቅጣጫ ምንድ नो ये नगर ቱማች ከንትን በላይ ሆኗል። እዚህ ሀገር ብዙ እድል አለ። እድሉን አሟጠን መጠቀም መቻል አለበት ያልሰራ ነው። እንደ መንግስት ኃላፊነት እንወስዳለን። በየመንደሩ ያለን የስራ እድል ማስፋት በሚገባን ደረጃ ሳናሰፋ ቀርተን ሰዎች ሰዎች ተወናብደው ሲሄዱ እኛም ጭምር ኃላፊነት ነው። የቤተሰብን ግን ጭምር ኃላፊነት ነው። አምሳ ሺህ ብር ያለውን ጥሪት ሸጡ፣ አምሳ ሺህ ብር ከፍሎ በቦታ ሰው በኩል ባህር ለዛውም ክብደት ለመቀነስ ተብሎ ሰው እንደንትን በሚጣልበት ባህር ላይ በሚጣልበት አገባብ ሚልክ ቤተሰብ ተጠያቂ ነው። ይሄንን የሚታገስ ማህበረሰብ ተጠያቂ ነው። ስለዚህ እንደ ህዝብ ካልተንቀሳቀስን እንደ ማህበረሰብ ካልተንቀሳቀስን ይህን ችግር አንፈታውም። እንደ መንግስት ደላሎችን አስተዳደራዊና ህጋዊ በሆነ እርምጃ ኪሬሲ ተከታትለን ማጥቃት መግባት ያለባቸው መቀመቅ ድረስ ማውረድ ግዴታ አለብን። በህጋዊ መንገድ የሚሄድበት ሁኔታ አመቻችተን መብቶቻቸውና ጥቅሞቻቸው የሚከበሩበትን ሁኔታ ማመቻቸት አለብን። እንደ መንግስት፣ እንደ ህዝብ፣ እንደ ቤተሰብ፣ እንደ ማህበረሰብ ደግሞ ይሄ ነገር ለክብራችን፣ ለታሪካችን የማይመጥም ውርደት የሚያስከትልብን እንደሆነ ታውቆ ቢቻል ስራችንን አገራችን ውስጥ አገራችንን በማልማት በምናደርገው ለውጥ አረጋግጠን እንደዚህ አይነት መጣጣ ውስጥ ማንገባበት ከሄድን አይቀር ግን መንግስት በሚያውቀው መንግስት አንገቱን ጠና አድርጎ በደንብ ተኩራርቶ መብት አስከብራለሁ ብሎ በሚልበት ደረጃ ልናደርገው እንደሚገባ እምነት ተወስዶ ባለፈው አርብ የተቋቋመ ብሔራዊ መድረክ አለ። ይሄ ነገር ደብቀ ነው እገሌን እገሌን ብሌም አድርገን እገሌ ላይ ጣት ቀስረን የምናቆመው ነገር አይደለም። ኢምባሲዎቻችን የፈለገ ከአሁን ሀያ አመት በኋላ እንደርስበታለን በሚለው ኢኮኖሚ አቅም ደረጃ ቢሆን ዲፕሎማቶቻችን ቢጠነክሩ እንባሶቻችን በሰው ኃይል ቢጠናከሩ እነዚህ ችግሮች ህጋዊ እልባት ካልሰጠናቸው በስተቀር ይህ ችግር ምን ሆኖ ይፈታል? ማለት እሺ፣ አሁን የገባኝ ቅድም እንዳሉት ለቅሶ የሚሆን ሙሾ እያወረድንባቸው ያሉም ችግሮች የሆኑ አሁን ስር ላይ ያሉት፣ አሁን እየተንገላቱ ያሉት፣ እየተሰቃዩ ያሉት ፈጣን የሆነ ምላሽ ሊያገኙ የሚችልበት ሁኔታ ሩቅ ነው ነው የሚሉኝ። በአጠቃላይ ዘላቂው መፍትሄ እንዳለ ሆኖ የሚቻለንን ጥረት እናደርጋለን። ጉዳያቸውን አንስተናል፣ እናነሳለን፣ ማንሳት እንቀጥልበታለን። የእነሱን ስቃይ ማግኘት አይደለም ጉዳዩ፣ የእነሱ ስቃይ እልባት ሊያገኝ የሚችልበት ማንኛውን መንገድ መስራት ነው። እሱን መንገድ ባለን አቅም ሳውዲ ጋር ባለን መልካት ልሚት መስርተን ይህንን ነገር ለመፍታት ሙሉ እንቅስቃሴ እናደርጋለን። ይህን እንቅስቃሴ ከማድረግ ወደ ኋላ የሚል ኤምባሲ ወይም ቆንስላ ያለን እንኳን እንደሆነ ኃላፊነት እንደሚሰማው መንግስት የሚገባውን እርምጃ እንወስዳለን። ያን አረጋግጥልል ስለ ችግሮች ማውራት ብቻ መፍትያ አይሆንም የሚለው ነው እንጂ በዚህ ጉዳይ ላይ ኢትዮጵያ መንግስት ለሰከንድ እንዲሆን የሚያወላድ አቋም የለውም። ነው አቶ ጌታቸው ረዳ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ፐብሊክ ዲፕሎማሲ ዳይሬክቶሬት ዳይሬክተር። በጣም አመሰግናለሁ፣ ለሰጡኝ ጊዜና ለማብራሪያው አመሰግናለሁ። ይህ ርዕሰ ጉዳይ አልተቋጨም። የስደተኞቹንና የእስረኞቹን ሕይወት የሚገኙበትንም ሁኔታ እናስደምጣችኋለን። ሌሎችም የሚመለከታቸውን ተቋማትና የሰብአዊ መብቶች ጥበቃ ተቋማትን እናነጋግራለን። በቅርብ እየተከታተልን መረጃዎችን እናደርስላችኋለን።